ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ተክለ ሃይማኖት ገብረ ሥላሴ በአዲስ አበባ ዩኒቨርሲቲ የታሪክ መምህርና ተመራማሪ ከሹም ምርጫና ከወይዘሮ ሥላስ ድምፁ የተወለዱት ካሳ እንደምነው አፄ ዮሐንስ አራተኛ የሚል ስመ ንግሥና ተቀብተው ለኢትዮጵያ ንጉሠ ነገሥትነት የበቁት በዘመኑ በተለይ በአስራ ዘጠነኛው ክፍለ ዘመን ኢትዮጵያ ከተነሳትና እንደነበረችና በየቦታው የነበሩ መሳፍንትና መኳንንት እርስ በራሳቸው እየተዋጉ ለስልጣን የበቁ ነበሩ። የጀመረውም ይህንም ለምሳሌ የዘመነ መሳፍንት የሚለው ዘመን ያበቃው በአፄ ቴዎድሮስ ነበረ። ከዛ በኋላ አፄ ቴዎድሮስ እንዳለፉ ወይም መቅበላ እንደሞቱ አጼ ተክለ ጊዮርጊስ የላስታው ዋግሹም በትረ መንግስቱን ጨብጠው ኢትዮጵያን ለመግዛት በጥቂት አመታት ወደ ሁለት አመት ከሁለት ከሶስት እና ከሁለት አመት ያልበለጠ ለመግዛት ሞክረው ነበር። በዛን ዘመን የሸዋ አጼ ለሸዋ ንጉስ ምኒልክ የትግራዩ ደጃዝማች ካሳ ስልጣን ፈልገው ወደ ትግሉ ለገቡ ይታወሳል። ደጃች ካሳ የአጼ ተክለ ጊዮርጊስ አማቻቸው ናቸው። ነገር ግን የፈለጉትም ወይም ትግራይ እንዲገዙና ሌላ ሌላም ፕሪቪሌጅ አድቫንቴጅ እንዲሸጠዋቸው ቢጠይቋቸው አልፈልግም ብለው ለስልጣን ለስልጣን ጉጉት እንደነበራቸው አረጋግጠዋል። ከዛ በኋላ አፈታሪኩ እንደሚለው አጼ ተክለ ጊዮርጊስ ብዙ ወታደር ስለነበራቸው የሚገምተው እስከ ስልሳ ሺ የሚያክል ወታደር ስለነበራቸው አንድ ቁና ጤፍ ላኩላቸውና እዚህም ልትሰጥ ይቻላል ወይም ይህን ልታደርግ ይቻላል። ካልሆነ ሰራዊት ይህን ያህል ነውና አትችለውም ይህን ልትላኩባቸው ይባላል። እሳቸውም ምንም እንኳ ብዙ ወታደር ባይኖራቸውም ትንሽ የተሻለ ድርጅት ያለው እና መሳሪያ ያለው አስራ ሁለት ሺህ የሚያክል ወታደር ወይም ደግሞ ተከታይ ስለነበራቸው ለነበራቸው የተላከውን ጤፍ ቆልተው ልከውላቸዋል ይባላል። ይህም ምን ያመላክታል? ይበዛም ቅሉ አሸንፈኝም እንደዚህ እቆላዋለሁ የሚል መለክ ነበረው ይላሉ። እዛ በኋላ አፄ ተክለጊዮርጊስ ስለሳቸው ክተት ብለው በጃዝማች ካሳ በነበሩበት አድዋ አድዋ ነበር መቀመጫቸው። እዛ ድረስ ክተት ብለው ሰራዊታቸውን አስከትለው ገዝብሰው ንወጋዋቸው ሲሄዱ ከአድዋ ከተማው ከከተማው ትንሽ አንድ ሁለት ኪሎ ሜትር ወደ ደቡብ አካባቢ ያ ተገናኙ በአጋጣሚ ሆኖ በጃዝማች ካሳ የያዙት ቦታ ትንሽ ከፍ ያለና ኮማንዲንግ ቦታ ወይም ደግሞ አመች ስለነበረ ሜዳውን ተከትሎ የመጣውን ጦር ብዙ ጊዜ ሳይፈጅ በነበራቸው መሳሪያ አሸነፏቸውና ራሳቸው ንገሱ በራስ አሉላ ዋና ተዋጊያቸው ተማረኩ ተብሎ ነው የሚታመነው። ከተማረኩ በኋላም እሳቸው ዘውድን ተረክበው መሆነው ይህ ጦርነት የሆነው አስራ ስምንት ሰባ አንድ አመተ ምህረት ሐምሌ ነው በፈረንጅ ነው። መሄድ እዛ በኋላ ተወሰነ ወራት አንድ ስድስት ሰባት ወር ቆይቶ በጥር አካባቢ አክሱም ጽዮን ቤተ ክርስቲያን ሄደው ወይም ገዳን ሄደው ዘውድ ደፍተው አዲስን ዮሐንስ የሚለውን ይዞ ዮሐንስ አራተኛ ተብለው ነገሱና ከዛ በኋላ ኢትዮጵያን ለማስተዳደር ሞከሩ። በስልጣን አወጣጣቸው ላይ በተለይም የቀደም የመቅደላውን ጦርነት አንስተዋል። አጼ ቴድሮስ እዛ መውደቅ ለተክለ ጊዮርጊስ መመነሳት በር ከፍቷል። ከዛም ለዮሐንስ አጼ ቴድሮስ ለመጣል ከእንግሊዞች ጋር ተባብረዋል። ያም አንዱ ወደ ስልጣን የወጡበት ጥቁር ነጥብ ነው ብለው በታሪክ የሚያነሱ አሉ። ይህን እርሶ እንደምን ያዩታል? አዎ፣ ይላሉ ይህ እንዴት ነው ያጤር ወይም ደግሞ የእንግሊዙ ጄኔራል ጦሩን አዘምቶ በሚበቃበት ጊዜ አብዛኞቹ እንዲያውም ህንዳውያን ነበሩ፣ ቅኝ ግዛት ስለነበረች ከዛ ተነስቶ ነው የመጣው። በዛን ጊዜ ሁሉም ነው ወታደሩ ሁን ተከታዩ የነበረው አቅም እስከ ሰላሳ ሁለት ሺ የሚገመት ነበረ። ያ ደግሞ በጣም የተደራጀ በጣም ትሬንድ የሆነ አርሚድ የሆነ ወታደር ነው። እንደነገርኩ በዛን ጊዜ ለደጃች ካሳ ምንም አቅም ያላቸው እስከ ስድስት ሺ የሚገመት ተከታይ ነበራቸውን የሚባለው ስድስት ሺ ከሰላሳ ሁለት ሺህ ጋር ስታነጻጽረው ምንም ማለት አይደለም። ረግጧቸው ከኔ ፈቀር ግቃውኑ ፋይዳ እንዳልነበረው ግልጽ ነው። ነገር ግን የተዋዋለት የሚለው በትግራይ አልፈው የሚጠቅማቸውን ሎጂስቲክስ፣ ምግብ ሆነ አንድ እንስሳ ምናምን ተከራይቶ ወደ ምላስ ወደ አጼ ቴድሮስ ወደነበሩበት እንዲጓዙ ፍቃድ ነው የጠየቁ። ሲጠይቋቸውም እንደሚነገረው እና ኢትዮጵያ ለመውረር አልመጣም። ወታደሮቻችሁ ማኖሩ እኛ ዲፕሎማትና ሚሽኒዎችን የማስፈጣት ነው። እነሱን አስፈጥተን ተመልሰን ነው የምንሄደው፣ ለው ነው ቃል የገቡ የሚባለው በዚያን ጊዜ ቢቃወሙ ባይቃወሙ ትርጉም ያለው አይመስለኝም። ምክንያቱም ስድስት ወታደር ከጃንት ወታደር ይገር በጣም የተደራጀው ሁኔታ የእንግሊዝን ጦር መልሳለሁ ይልክታለሁ ማለት ዘበት ነው። እንዳሁም ለተርዙ በኋላ ስናየው አንዳንድ ጽሑፎች አፄ ምኒልክ ራሳቸው በዛን ጊዜ አውቄ ቢሆን ኖሮ እኔም በተባበርኳቸው ብለው ጽፈዋል። ይሄ ምንም ብዙ የሚያስወቅሳቸው አይመስልኝም። እዛ መንገድ ቁመው ከመሞት በስተቀር የሚያመጡት ፋይዳ የነበር አይመስልኝም። በሁለታቸው ግን ለምሳሌ እንግሊዞች አሸንፈው ሲመለሱ አፄ ቴዎድሮስን ራሳቸውን ገድለው እነዛ ሲመለሱ ናፒር መንገድ ላይ አግኝተዋት ይቀጥቀሳል የተወሰነ መሳሪያ ለትብብራቸው ማለት ነው ስላልተዋጉት ስላልተቃወሙት ትንሽ መሳሪያ ሰጥተዋቸው ነበር። ያ መሳሪያ ለኋላ ረድቷቸዋል ተብሎ ይገመታል። በስልጣን ላይ ለአስራ ሰባት አመታት ቆይተዋል። ከአክሱም ንግስናቸው እስከ መተማ መስዋዕትነት ከፍለው ለፍጻሜ ህይወት እስከበቁበት ድረስና መንግስታቸውም እስካበቃበት ጊዜ ድረስ ያንን የአገዛዝ ዘመናቸውን እንደምን ይገልጹታል? አጼ ዮሐንስ ስልጣን ላይ ከወጡ በኋላ ለኢትዮጵያ ያበረከቱት ዋነኛ የሚባሉ ፋይዳዎች ምንድን ናቸው? ዮሐንስ ከአጼ ቴድሮስ ብዙ የተማሩ ይመስለኛል። አጼ ቴድሮስ ኢትዮጵያን አጠቃልዬ በስሬ አድርግን እገዛለሁ ማለት ዳይሬክት ሩል ወይም ደግሞ ሴንትራላይዝ የሆነ ፓወር በእጃቸው ተማከለ አርገው እንዲገዙ ነበር የሞከሩት። ያን ግን አላዋጣቸውም። ምክንያቱም በየቦታው የነበሩ መኳንንትና ገልማቾች ወይም ራሶች ምንም ሊቀበለዋቸው አልቻለም። ራሳቸው ስልጣን ፈላጊ ስለነበሩ ተቃውሟቸው በጣም ከባድ ነበረ። አጼ ቴዎድሮስ ሸዋሽነቱ ሰሜን ያምጻል ሰሜን ሲሆኑ የደቡብ ያምጻል ምንም የተሳካ ና ኢትዮጵያ እንደ ዓለማቸው ወይም እንዳ ፍላጎታቸው አንድ አድርገው ሳይገዙ የህነታቸው ህንሰት ሆነ። ከዚያ የተባሉት ይመስለኛል አጼ ዮሐንስ በጥር መንግስቱን ከጨበጡ በኋላ ፓወር ሙሉ በሙሉ በእጃቸው ስር ለማድረግ አልፈለጉ የማከፋፈል ዘዴን ነበር የተከተሉት። ስለዚህ ምሳሌ የሚሆንን በሻ ንጉስ ሚዚክ በዛ ጊዜ ንጉስ ሚዚክ ሙሉ ስልጣን በግዛታቸው ውስጥ ሰጥተዋቸው ነበረ። እንደገና ደግሞ ንጉሥ ንጉስ ተክላሃይማኖት የጎጃሙ ንጉስ ስልጣንና ግዛትን በደንብ አጽልቆላቸው የውስጥ አስተዳደሩ ብሉ በሙሉ በስልጣናቸው እንዲሆን ወደ ወላው ስሩ መካን እንደዚሁ እነ ንጉስ ሚካኤል ኋላ ንጉስ ሆነት እነ ሚካኤል ሌሎቹም መሐመድ ሊበን የሚባሉት እነሱ ራሳቸው ሀገራቸውን እንዲያስተዳድሩ። ስለዚህ ንጉሰ ነገስቱ የበላይ ሆነው እነዚህ መኳንንት ወይም እነዚህ መሳፍንት የግዛታቸውን አጠናከው እየገዙ በተለይ ንጉስ ምኒልክ እስከ ማስፋፋትን ድረስ ተሰጥበላቸው፣ በኋላ ተክለ ሃይማኖት እስከ ከፋ ድረስ እንዲገዙ ተሰጥበላቸው ነበረ። አፄ ዮሀንስ ይፈልጉት የነበረ ምንድን ነው ሀገሪቷ በእነዚህ መኳንንት ስር ሆና እሳቸው የባራ አስተዳዳሪ ሆነው እነዛ ግብር እየከፈሉ ትዕዛዝ ተቀባዮች የሚሆኑ እንጂ ቀጥታ ገብተው በእነሱ አስተዳደሩ ውስጥ ማስተዳደርን አልሞከሩ። በዚህ ነው እንዲሁም ወደ ኋላ ወደ ጥቃት ያደረጋቸው። ስለዚህ ዲሴንትራላይዝ የሆነ አድሚኒስትሬሽን ሀገራቸው ውስጥ አስተዋውቀዋል። ከአሁን ከሳቸው በፊት የነበረ አይመስለኝም። ሌሎች ስልጣንም በእጃቸው ጨብጠው ነበር፣ ሁሉንም እየሰሙ እየሻሩ የነበር ገዝ እና በዚህ ሌት ያለ አመለካከትና ፕራክቲስ ይረድስ አልበዋል። የአሁን ያለውን መንግስት እንደዚህ ነው። ሴንትራላይዝ የሆነ ስቴትስ አሉ። አንዱ የተለያዩ ከአንድ እስከ ዘጠኝ ያሉ እንደገና ደግሞ ፌደራል ገቨርንመንቱ አለ። የበላይ ተቆጣጣሪ ነው። የውጭ ጉዳዩ፣ የሚሊታሪ፣ የሌላው የአንዳንድ ፖሊሲዎች አውጪ ነው። ኮንስቲቱሽኑም ለነዚህ በዚህ ቦታው ያሉ ስቴትስ ኦሪጂናል ስቴትስ የተወሰነ ስልጣን ሰጠው ማካፍሎ ነበር የግዛት እያስተዳደር ስለሆነ አጼ ዮሀንስን የዚህን አይነት አስተዳደርና አመለካከት የነበራቸው ይመስለኛል ሌጋሲያቸው ወይም ውርስ አሻራቸው ምንድን ነው ማለት ይቻላል ከሰሯቸው ውስጥ የሚታወሱበት አንዱ የመተማ በመስዋእትነት መውደቅ አለ እንደዚሁም የኢየሩሳሌም ቤተ ክርስቲያን የማሰራት የመሳሰሉት ከእነዚህ ውስጥ ለየት ያሉ በእርሶ አተያይ በታሪክ በምን መልኩ ሊታወሱ ይገባቸዋል ይላሉ አጼ ዮሀንስ ሁለት የሚታወቁባቸው ሂደቶች አሉ። አንደኛ የኢትዮጵያ ድንበር ባህረ ነጋሽን አጠቃሎ ከቀይ ባህር የኢትዮጵያ አካል ነው የሚል ጠንካራ እምነትና አመለካከት ነበራቸው። ለዚህም ነው ሁልጊዜ ከጦርነት ሳያለዩ ህይወታቸው በዚህ አላማ ወይም በዚህ አመለካከት ያለቀው። ሁለተኛ የሃይማኖት ሰው ነበሩ ይባላል። የሃይማኖት ሰው ነበሩ ሲሆን ቤተክርስቲያን ያውሬቀች ነው። ሁሉም ነገስታት ኢትዮጵያውያን እንደምታሰበው ከአብርሃ ወአጽብሃ ጀምሮ እስከ አጼ ኃይለ ሥላሴ የተወሰነ ኢንተራፕሽን በአህመድ ሄን ነበረ። እዚ ክርስቲስመስ ነበር የሚያስተዳግሩት የቤተ ክርስቲያኑ እና ቤተ መንግስቱ እንደ መልኪያው ኢንስቲቱሽን ይታዩ ስለነበረ ኃላፊነቱን የንጉሰ ነገቱ ነበረ። አፄ ዮሐንስ ይህንን ያው ከአያቶቻቸው የወረሱትን መመሪያ ልበለው፣ ይህን ተከትለው ክርስትናን በደንብ ይደግሱ ነበር። እንዳልከውም ኢየሩሳሌም ድረስ ወርቅ እየራኩ እዛ ያነበሩ የገዳሙ መነኩሳትን በደንብ ይረዱ እንደነበረ ታሪክ ያመላክተናል። ያ እምነታቸው ነው። በኢትዮጵያ እንዲሆን ትንሽ የምወቀሱበት አለ። ለምሳሌ ከሙስሊሞች ጋር ጥሩ እንትን አልነበራቸውም፣ እንዲያስገደዱ ወደ ምስሊም የምናደውጫቸው ነበር የሚል አለ። ያ ግን የራሱ የሆነ ሂደትና የራሱ የሆነ ምክንያት አለው እንጂ እሳቸው በተለይ በሰሜኑ በኩል ቱርኮች የሚለዋቸው ማለት ግብፃውያን ናቸው ቱርክን ተኩ ማሳዋን ይዘው ስለነበረ ከማሳዋ ተነስተው ደግሞ ወደ ከፍተኛው ቦታ ወደ ደጋው መጥተው ለመስፈር እና ለተቻለ መጠን ኢትዮጵያን ወረው በመያዝ የነበራቸው እዳ ለመክፈል ማለት የሱዌዝ ካናል ኮንስትራክ ለማድረግ እና ለማስመረቅ አጠቸትን ገንዘብ ለመክፈል ኢትዮጵያን በመያዝ የኢትዮጵያን ሀብት በመውሰድ ለመክፈል አቅደው ኢትዮጵያን ለመውረድ በጣም ተዘጋጅቶ ስለነበረ ዓጼ ዮሐንስ አስጊ የሆነ ሁኔታ ለመከላከል የተቻናቸውን ያህል በማድረግ ኢትዮጵያ ነፃነቷን ጠብቃ እንድትቀጥል አድርገዋል። ያም ወደ መሀል ወደ ውስጥ እንዳያዩ አድርገዋቸዋል። ከግብፃውያኑ በኋላ እሱ በሁለት ጦር ሜዳ ተገናኝቶ ሁለቱም ድራቅ መጥቶ በማሸነፋቸው ግብፃውያን ምንም ወደ ኢትዮጵያ ሐሳባቸውን የማዘር አልቻሉም። ከዛ በኋላ ኢትዮጵያውያን እንደሚወጡበት ጊዜ ተወጡ። የወጡትን ሱዳንም ጭምር ስለተሸንፉ ነበር። እዛም እጃቸውን አስገብተዋል እነሱ እንዲወጡ። ከዛ በኋላ ጣሊያኖች ተተኩ። ይህም የተካቸው እንግዲህ የፖለቲካ ከሰብ ነው። እንደገና ደግሞ ጣሊያኖች ተመሳሳይ ፍላጎት ኢትዮጵያን ወርሮ የመያዝና ቅኝ ግዛት የማድረግ ስለነበረ በተደጋጋሚ ሙከራ ያደረጉ ነበር። ያ ተጽዕኖ ራሱ አጼ ዮሐንስ ብዬ አልሰጣቸውም። ወደ ውስጥ አይተው ለእድገት ለምናምን እንዲመለከቱ አላደረጋቸውም። ከዛም ቀጥሎ በእንግሊዝና ከጣሊያን ጋር ግጭ ጋር ባደረጉት ስምምነት የአድዋ ቱ ይባላል ግጻውያን ወጥተው ግቡሾች ወይ ከሱዳናውያን ነጻ ጽወት ስለተጋጩ በዛ ምክንያት ያ ደግሞ ብቀላ ይመስለኛል በቀማ በኩል ደርቡሾች ገብተው ጎንደርን አቃጥለው ዘርፎ በመሄዳቸው ጣሊያኖች ጋር ፊት ለፊት ተካተው እንዳለ ያን ሲሰሙና ንግስት ሚዝቅና ንግስት ተክለ ሃይማኖትም አንድ ላይ አድመዋል፣ የሚል ወደ ስለሰሙ እነዚህ ጣሊያኖች ያው ክርስቲያኖች ናቸው፣ እነሱም ዋጋለው ብዬ አገሬን ለሙስሊሞች ወይም ለደርቡሾች ያሳልፋል ምክንያቱም ቤተ ክርስቲያን እያቃጠሉ ከተማውን አሉ አሁን ይሁን አሳብሰዋል ብለው እነዛን ጣቢያኖች ወጥተው ወደ መተማ ማፊታቸው እንዲያደርጉ አደረጋቸው። ከዛ በኋላ እሳቸውም ንጉሥ ተክለ ሃይማኖት የነበራቸውን ቅዛሜ በሰላም ሰጥተው ከንጉሥ ምኒልክም እንደዚሁ በሩቅ እንዲሆን ታርቀው ወደ መቸም ማንዳት እንደጠሩ ነው የምናውቀው። አሁን እንዳነሱት በተለይም እስልምና ሃይማኖት ተከታዮችን አስገድደው ወደ ክርስትና ሃይማኖትን እንዲቀበሉ አድርገዋል ብለው በእርግጥ የሚተቿቸው ሰዎች አሉ አሁንም ድረስ ያንንም የተደረጉት አንድም የተቀናቀኞቻቸውን ሀይል ለማዳከም ስልጣናቸው ውን ተቀባይነት እንዲያገኝና ጠንካራ እንዲሆን የክርስትና ሃይማኖትን እንደ መሳሪያ ተጠቅመውበታል ብለው ይተቿቸዋል። በሌላ ወገን ደግሞ የእሳቸው ተከራካሪ የሆኑ ወገኖች አጼ ዮሐንስ ጽኑ ክርስቲያን ነበሩ ለእምነታቸው ቀናዬ የነበሩ ሰው ናቸው። የክርስትና እምነትን በወቅቱ የመንግስት ሃይማኖት ስለነበረ ያንን እርምጃ መውሰዳቸው ሊያስወቀሳቸው አይገባም። ሁለተኛ መመዘንም ያለብን በወቅቱ በነበረው ሚዛን እንጂ ባሁን አይደለም። ግራኝ አህመድ ተመሳሳይ ነገር አድርጓል። የእስልምናን ሃይማኖት ለማስፋፋት ሀይል ተጠቅሟል። ስለዚህ በዚህ መልክ ሊወቀሱ አይገባም። እንዲያውም የእስልምና እምነት ተከታዮች የነበሩ በመንግስታቸው አስተዳደር ውስጥ በሹመት ላይ የነበሩም ነበሩ ብለው የሚከራከሩላቸው ወገኖች አሉ። እነዚህ ሁለት ክርክሮች፣ እርስዎ በታሪክ ተመራማሪነቶ በታሪክ እይታ እንደምን አዩታል? በተለይ ስለ ሃይማኖታቸው በምስልምና ብቻ ማን እንደዚህም ካቶሊኮችና ፕሮቴስታንቶች በተለይ በአስራ ሰባተኛ ክፍለ ዘመን የፖርቱጋል ጀዝዊት ሚሽነሪስ ወይም ካቶሊክ ሚሽነሪስ ሲ መጥቶ በክርስትና ሃይማ ላይ ተጽዕኖ በማድረግ ሀገሪቷ ወደ ካቶሊክ ሲዝም ሰራተኛ ስለውጠዋት ነበረ። ንጉሹ ሲኖር ንጉሹ ገሱ ሲኖር በዛን ጊዜ ከእነሱ እርባታ ገኛለሁ የእነሱ ዲስፕሊንና ኦርጋናይዜሽን ይጠቅመኛል፣ ባገሬ ውስጥ ሊገባ ሪ ይጠቀማሉ ብለው ራሳቸው ሃይማኖታቸውን ለውጠው እንለውጠው ካቶሊክ ገብተው ነበር። ያ ከሳቸው በኋላ ለመጡ ኢትዮጵያውያን ነገስታት እንደ ስጋትና እንደ ከባድ ቻለንጅ ወስዱ ስለነበረ አጤ ዮሐንስን ከዚህ ይመጣል ነበሩ። ለምሳሌ አጼ ምን ምኒሊክ ጣሊያኖች ጋር ከናተድ ጋር በሚዋዋሩበት ወይም እነሱ ሰቅሎ በሸዋ ውስጥ እንዲቀሳቀሱ ሲያደርጉ አጼ ዮሐንስ አስወጣልኝ ከነሱ ጋር አንድም ድርድር ወይም ውል እንዳታረግ ብሎ ነበር ያስጠነቅቋቸው። ምክንያቱም እንዳልኩ ያ የሃይማኖት መለወጡ ትንሽ ስጋት ላይ ጥሏቸው ስለነበረ ነው። ምንቀጠ ነገስታት ማለት ነው። ይሄ ያ እንዳለ ሆኖ እሳቸው መጀመሪያ ስልጣን በከሽ መንግስት የጨበጡበት አድዋ ነው። አድዋ በዛን ጊዜ የሚሆን አሁን ግማሹ የከተማው ነዋሪ ሙስሊም ነው። እዚያ ያለው ሙስሊም ይህ ችግር ደረሰብኝ ሲባል በአፈታሪክም በምን ሰምቼ አላውቅም። ሁለተኛ ደግሞ መጀመሪያ ያገቧቸው ባለቤታቸው ሀሊማ በኋላ ወደ ክርስትና ተነስተው ያገቧቸው ልክ ነው። ሰብነትለ በየትም ቦታ አንድ ሙስሊም ቆንጆ ሴት ክርስቲያን መሪ ወይም ክርስቲያን ስታገባ ክርስቲያን ትሆናለች። አንድ ክርስቲያን ቆንጆ ሴት ደግሞ ሙስሊም ስታገባ በሙስሊም አካባቢ ትሄደች እሷ ሙስሊም ትሆናለች። ይህ የነበረ እንትን ነው የወንድ ዶሚኔሽን ገለ ወይም ደግሞ ቤተሰቦቿን ጭላ ወደ አማቾቿ ወይ ወደ ባለዋ አካባቢ ስለምትሄድ የግድ የባለዋ ወይም እነሱ ቤተሰብ ባህልና ወግ ወይም ሃይማኖት ላ ነበረባት ያደረጉት ይህን አገተው እንደመጡ እሱ ክርስቲያን መሆን የግድ ነው። ማንኛውም ቦታ ኢትዮጵያ የሚደረግ ነበረ። በጊዜ በተለይ በመሳፍንትና በመኳንንቱ ጋብቻ በሚካሄድበት ጊዜ ይሄ ነበር። ድንጣቁስ እና ከዚህ የተለያለ ከዚያ በኋላ ደግሞ እሳቸው ራሳቸው በቤተ መንግስታቸው፣ ንጉሥ ንጉስ በነበሩበት ይህ ወክሎቻቸው ሙስሊሞች ነበሩ ከያዙዋት ብለው ያስቡና እንደገና ደግሞ በሳቸው ስር የነበሩ በተለየ መሪዎች አመድ አሊና አመድ ሊበር መጀመሪያ እንደዚሁ እንደዚህ ትንሽ ካለጉ ከውስጥ ካለጉ እና ከውጭ ካለው ተጽዕኖ ጋር ግንኙነት ካደረጉ ለአገሪቷም፣ የሃይማኖት ለራሳቸው አስቸጋሪ መስሎ ስለታያቸው የግድ እነሱም ሃይማኖታቸውን ለውጡ አላሏቸውም። ስልጣን ላይ ለመቆየት ከፈለጋችሁ ክርስትናን ተቀበሉ። ነገር ግን እኛ ሃይማኖታችን ነው የምንከተለው፣ በሃይማኖታችን ነው የምንጸናው ብላችሁ ካላችሁ ስልጣኑ ትለቃላችሁ፣ ለክርስቲያኖች ይሰጣለሁ። ነው የመጀመሪያው የአካሄዱ። አሁን ምርጫው በስልጣንና በሃይማኖት እነዚህ በተወሰኑ ሰዎች ነው ያ እንደሆነ እነሱ የሚመስለኛ ስገምተው፣ ይህንን በተዋረድ ወርታቸው አወራች ይመስለኛል። ስልጣን የሚፈልግ ያው ክርስቲያን መሆን አለበት እና ከዛም ጊዜ የሃይማኖት መሪዎች የነበሩ ጠላሀ ምናምን መሪዎች የሀይማኖት መሪዎች የነበሩ በዛ አካባቢ እንዴት ሊሆን ይችላል? ይሄ ወሎ በእስላሞች የሚተዳደር እስላም ሀገር ነው፣ እና እንዴት እነሱ ይቀይራሉ? ነው ከእነሱም ተጋጩ። ከአጭፋ ተጋጩ ማለት ነው። እንዲሁም እስከ ስደት ድረስ የደረሱ ልሀት አሉ። ከዛ ሶስቶን ወደ ጅማ፣ ወደ ሐረር፣ ወደ አንዳንድ ቦታዎች የሄዱ ሙስሊሞች አሉ። ያ ነበር ሁኔታ። አንዳንድ ቦታም እንዳልከው ይህንን ለማጠናከር ሬዚስታንት ሲበዛባቸው ትንሽ ጠንከር ያለ እርምጃም ሳይወስዱ አይቀሩም። አንዳንድ መስጊዶችም ወደ ቤተ ቤተክርስቲያን ሳይለውጡ አልቀሩም እየገምታለሁ እና ይህንን ከስጋትና ከፍራቻ አይመስለኛል። ይህንን እንዲያደርጉ የተገደዱ ስለት ቄሶች የራኩበት በጣም ኢትዮጵያ ንጉሳት ከሃይማኖት ሆን ይህንን መመሪያ ወደ ክርስትና ለውጧቸው የሚል ሰምቼ አላውቅም። ግን ያ እርምጃ በመወሰዱ እንደሚያውቁት በኢትዮጵያ ታሪክ ውስጥ ሁለት ነገስታት ናቸው በጦር ሜዳ ወድቀዋል፣ አጼ ቴዎድሮስና አጼ ዮሐንስ። አጼ ዮሐንስ በኢትዮጵያ ታሪክ ውስጥ ተገቢውን ስፍራ ይዘዋል ወይም ተገቢውን ክብር አግኝተዋል በአሁኑ ወቅት ብለው ያስባሉ? ምን አይነት የታሪክ ስፍራስ ነው ሊቸራቸው የሚገባው? የሚል አታይ ነው ያሉት። እስከማውቀው ድረስ ማንኛውም የኢትዮጵያ ንጉሠ ነገሥት ለሀገሩ ነፃነትና ለኢትዮጵያ አንድነት ከእሳቸው በላይ ሰርቻለሁ የሚል ያለ አይመስለኝም። ውስጥ ለውስጥ የማስፋፋትና አንዳንድ ቦታዎችን የመያዝ አንድ ጽሆን አሉ። ከእሳቸው በደንብ የተሻለ ኢትዮጵያን አሳሶ አንድ ያደረጉ ቀጥታ ደግሞ ስልጣን የተቆጣጠሩ አፄ ዮሐንስ ግን ስልጣኑም እያካፈሉ ሲዋጉ ነው። ምሳሌ ከግብፅ ሲዋጉ፣ ከጣሊያን ለጦርነት ሲዘጋጁ ከግብፅ ጋር አስቀድመው ሌሎችን ክተት ብሎ አብረው ሊወጋቸው ሲችሉ እናንተ በዛ ጠብቁ፣ ግማሾቻቸው ደጀን ሆኖ እዚህ ያለው ራሴ የራሴ ወታደር ይዘው ዋጋዋለሁ በማለት ሀይላቸውን ያመለመሉ ለኢትዮጵያ ነፃነትና አንድነት ሰዎቻቸውን ሰው እንደታቸው እንዲያወያገር አያላ አልመሰለኝም ግን እንዳልከው ተገቢ ቦታቸውን ያገኙ አይመስልም። ምክንያቱም በጊዜው የነበረ የፖለቲካ ሬሌሽንስ ከውጭ ሀገሩ የበለጠ ፌቨር የሚያደርገው ከእሳቸው ተከትለው የገዙት አጼ ምኒልክ ነው። ምክንያቱም አጼ ምኒልክ ከአውሮፓውያን ጋር ዲፕሎማቲክ ናቸው፣ ጠንካር ያለ እና ጊዜውም ትንሽ ይዘ ትነቃቃ ስለሄደ አጋጣሚ አግኝተው የበለጠ ሰርተው ኢትዮጵያን ደግሞ በአንድነት እንድትቆም አድርገዋል። ያም ቢሆን ሎካሊ ብዙ ተቀባይነት የላቸውም። ሌሎቹ ሚሊክ ياك بقول بس

ሌላ የከፈሉት መስዋዕትነት ጎልቶ አይታይላቸው ቦታቸውን አላገኘም ብዬ እገምታለሁ ዶክተር ተክለ ሀይማኖት ገብረ ስላሴ በአዲስ አበባ ዩኒቨርሲቲ የታሪክ መምህርና ተመራማሪ ስለ ቃለ ምልልሱ እናመሰግናለን ምን አመሰግናለሁ